ጤና ይስጥልኝ በቅድሚያ አርዕስተ ዜናው የኃይል ስጪ መድኃኒት ወይም ዶፒንግ በመውሰድ የተጠረጠሩ ሶስት ኢትዮጵያውያን አትሌቶች በይፋ መታገዳቸውን የኢትዮጵያ አትሌቲክስ ፌዴሬሽን ገለጸ ሌሎች ሶስት አትሌቶች ላይ ምርመራ እየተደረገ ነው የመን አደን ከተማ በሚገኝ የአረጋውያን መጦሪያ ቤት ውስጥ አርብ ዕለት በደረሰው ጥቃት ከተገደሉ 16 ሰዎች መካከል ስድስት ኢትዮጵያውያን እንደሚገኙበት ካቶሊክ ሄራልድ የተሰኘው ድረገጽ የተረፉ ሰዎችን ዋቢ አድርጎ ዘገበ። በአሁኑ ሰዓት ግሪክ የሚገኙ ስደተኞችን ጀርመን ወደ ሀገሯ መጥተው ተገን እንዲጠይቁ እንደማትፈቅድ የጀርመን የሀገር ውስጥ አስተዳደር ሚኒስትር ቶማስ ዴሚሴር አስታወቁ። የሶሪያ የመንግስት ተቃዋሚ አማጽያን የኢራቅ ድንበር አቅራቢያ የሚገኝና ራሱን እስላማዊ መንግስት ሲል በሚጠራው ቡድን ቁጥጥር ስር የነበረ ቦታን ከእጃቸው ማስገባታቸው ተገለጸ። ዜናው በዝርዝር የኃይል ሰጪ መድኃኒት ወይም ዶፒንግ በመውሰድ የተጠረጠሩ ሶስት ኢትዮጵያውያን አትሌቶች በይፋ መታገዳቸውን የኢትዮጵያ አትሌቲክስ ፌዴሬሽን ገለጸ። ሌሎች ሶስት አትሌቶች ላይ ምርመራ እየተደረገ መሆኑን የፌዴሬሽኑ ጽህፈት ቤት ኃላፊ አቶ ቢልልኝ መቆያ ለሮይተርስ ዜና ምንጭ ገልጸዋል። ከዚህም በተጨማሪ ከተጠረጠሩት አትሌቶች መካከል አንዳንዶቹ ከፍተኛ ብቃት ያላቸው አትሌቶች መሆናቸው ተገልጿል። በኢትዮጵያና በዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር ምርመራ እንደተደረገባቸው ቀደም ሲል የተገለጸው በዘጠኝ አትሌቶች ላይ ነው። ከተጠርጣሪዎቹ አንዱ ሯጭ ነኝ ሲል በሀገሪቱ አንድ ሬዲዮ ጣቢያ የተናገረው አትሌት ስንታየው መርጊያ ምንም አይነት ኃይል ሰጪ መድኃኒት አለመውሰዱን ገልጿል። የዓለም አቀፍ የአትሌቲክስ ፌዴሬሽኖች ማህበር በዓለም አቀፍ ደረጃ ስዊድንን ወክላ የምትወዳደረው ትውልደ ኢትዮጵያዊት አትሌት አበባ አረጋዊ የኃይል ሰጪ መድኃኒት መውሰዷን ይፋ ያደረገው በዚህ ሳምንት ነበር። በዚህም ምክንያት የስዊድን ስፖርት ፌዴሬሽን አትሌቷ በማንኛውም አይነት ውድድር እንዳተሳተፍ አግዷል። አበባ አረጋዊ በ1500 ሜትር የቤት ውስጥ የሩጫ ውድድር የዓለም ሻምፒዮን ነበረች። የመን አደን ከተማ በሚገኝ የአረጋውያን መጦሪያ ቤት ውስጥ አርብ ዕለት በደረሰው ጥቃት የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ እጅግ ማዘናቸውንና ድርጊቱን የዳቢሎስ ሲሉ ማውገዛቸውን ቫቲካን ዛሬ አስታወቀች። ትናንት አራት ታጣቂዎች ወደ መጦሪያ ቤቱ ገብተው ጠባቂውን ከገደሉ በኋላ ሌሎች 15 አስራ አምስት ሰራተኞችን አስረው በጥይት ገድለዋል። ከእነዚህ ውስጥ አራቱ በሕክምና ባለሙያነት የሚያገለግሉ መነኮሳት እንደነበሩ ተገልጿል። መነኮሳቱ ህንዳውያን ናቸው ሲባል ቀደም ሲል የወጣውን ዜና የካቶሊክ የዜና ምንጭ ፊደስ አርሞ መነኮሳቱ ከሩዋንዳ፣ ኬንያና ህንድ እንደነበሩ አስታውቋል። ካቶሊክ ሄራልድ የተሰኘው ድረገጽ እንደዘገበው ከሆነ ደግሞ ከአስራ ስድስቱ ሟቾች መካከል ስድስቱ ኢትዮጵያውያን አንድ የመናዊ ምግብ አብሳይና ሌሎች የየመን የጥበቃ ሰራተኞች እንደሚገኙበት ከአደጋው የተረፉ የአይን እማኞችን ዋቢ አድርጎ ዘግቧል። ለደረሰው ጥቃት እስካሁን ኃላፊነት የወሰደ ቡድን ባይኖርም የየመን የመንግስት ተወካዮች ራሱን እስላማዊ መንግስት ሲል የሚጠራውን ቡድንን ተጠያቂ አድርጓል። የአልቃይዳ ቡድን በበኩሉ ይህ የእኛ የውጊያ ስልት አይደለም በማለት ራሱን ከድርጊቱ አግልሏል። በአሁኑ ሰዓት ግሪክ የሚገኙ ስደተኞችን ጀርመን ወደ ሀገሯ መጥተው ተገን እንዲጠይቁ እንደማትፈቅድ የጀርመን የሀገር ውስጥ አስተዳደር ሚኒስትር ቶማስ ዴሜሴር ገለጹ። ምንም እንኳን ግሪክ በአሁኑ ሰዓት አስቸጋሪ ሁኔታ ላይ ብትገኝም ችግሩ የማትወጣው አይደለም ብሏል። እንደ ሚኒስትሩ አባባል 11 ሚሊዮን ነዋሪ ያላት ግሪክ በአሁኑ ወቅት ለ25,000 ስደተኞች መጠለያ ሰጥታለች። ይህ ሌሎች ሀገራት ካበረከቱት ድጋፍ ጋር ሲነጻጸር ተቀባይነት የሌለው የሚያስብል አይደለም ሲሉ ሚኒስትሩ ለሀገራቸው አንድ ጋዜጣ ተናግረዋል። የባልካን ሀገራት የድንበር መስመሮችን በመዝጋታቸው የተነሳ በግሪክ በአሁኑ ወቅት 33 ሺህ የሚደርሱ ስደተኞች ማለፊያ ተው ይገኛሉ። ይህም ቁጥር እስከ መጋቢት ወር መጨረሻ ከ100 ሺህ በላይ ሊደርስ እንደሚችል ተገልጿል። ዴሚዜር በተመሳሳይ ስለ ቱርክ አስተዋጽኦ አንስተው አወድሰዋል። 25 ሚሊዮን የሶሪያ ስደተኞችን በአሁኑ ሰዓት አስጠልላ የምትገኘው ቱርክ እውቅና እንጂ ትችት አይገባትም ብሏል። አድማጮች የምትከታተሉት ከዶጄፌለ የሚተላለፈውን የዓለም ዜና ነው። ዛሬ ቤጂንግ ውስጥ የቻይና ዓመታዊ ህዝባዊ ሸንጎን የከፈቱት የቻይናው ጠቅላይ ሚኒስትር ሊ ኪቺንግ አዲሱን የአምስት ዓመት እቅድ ለሸንጎ አቀረቡ። ከዚህም በተጨማሪ የአገሪቱ የዘንድሩ የኢኮኖሚ እድገት ከሰባት ከመቶ ወደ ስድስት ነጥብ አምስት ዝቅ እንደሚል በሰፊው አዳራሽ ለታደሙ የሸንጎ አባላት ገልጸዋል። ይህም ካለፉት ሀያ አምስት ዓመታት አንስቶ ዝቅተኛው እድገት የተመዘገበበት ዓመት ይሆናል። የአገሪቱ የዋጋ ግሽበት በሶስት ከመቶ እንዲቆይ ታቅዷል። የቻይና የኢኮኖሚ እድገት መዳከም በዓለም ገበያ ላይ አሉታዊ ተጽዕኖ ፈጥሯል። የቻይናው ጠቅላይ ሚኒስትር ሊ ዛሬ ሁለት ሰዓት ግድማ በፍጅ ንግግራቸው ቁጠባ ሊደረጉና ብሎም ሊሰረዙ ስለሚገባቸው መስኮች አስረድተዋል። ሊ በመንግስት ተቋማት የመዋቀር ለውጥ እንደሚያስፈልግም ተናግረዋል። ለ12 ቀናት በሚዘልቀውና 2200 የሚጠጉ ልኡኮች በሚሳተፉበት ህዝባዊ ሸንጎ አዲሱ የሀገሪቱ የአምስት ዓመት እቅድ ይጸድቃል ተብሎ ይጠበቃል። የሶሪያ የመንግስት ተቋሚ አማጽያን የኢራቅ ድንበር አቅራቢያ የሚገኝና ራሱን እስላማዊ መንግስት ሲል በሚጠራው ቡድን ቁጥጥር ስር የነበረ ቦታን ከእጃቸው ማስገባታቸው ተገለጸ። አማጽያኑ ከዮርዳኖስ ወደ ሶሪያ በመግባት የአልታናፍ የድንበር መሸጋገሪያን ተቆጣጥረዋል ሲል ለተቃዋሚዎች ቅርብ የሆነው የሶሪያ የሰብአዊ መብት ተሟጋጅ ታዛቢ ቡድን ገልጿል። አማጽያኑም በዩናይትድ ስቴትስ የአየር ኃይል ተደግፏል ተብሏል። እንደዛም ሆኖ ራሱን እስላማዊ መንግስት ሲል የሚጠራው ቡድን አሁንም ድረስ ወሳኝ የሆነውን የአልቡ ካማል የድንበር ቦታን ተቆጣጥሮ ይገኛል። ሶሪያ ውስጥ ካለፈው አንድ ሳምንት አንስቶ ተግባራዊ መሆን የጀመረው የተኩስ አቁም ስምምነት በከፊል እንደተጠበቀው ሆኖ ቆይቷል። እንዲያም ሆኖ 135 ሰዎች ተገድሏል። የተኩስ አቁም ስምምነቱ ተግባራዊ ባልሆነባቸው ስፍራዎች ደግሞ 552 ሰዎች መገደላቸው ተዘግቧል። በመጪው ሮብ ጄኔቭ ውስጥ የሶሪያ የሰላም ድርድር ይቀጥላል። ይህ ዶቼ ቬለ ነው። አድማጮች አርእስተ ዜናው በድጋሚ እንሆ። የኃይል ሰጪ መድኃኒት ወይም ዶፒንግ በመውሰድ የተጠረጠሩ ሶስት ኢትዮጵያውያን አትሌቶች በይፋ መታገዳቸውን የኢትዮጵያ አትሌቲክስ ፌዴሬሽን ገለጸ። ሌሎች ሶስት አትሌቶች ላይ ምርመራ እየተደረገ ነው። የመን አደን ከተማ በሚገኝ የአረጋውያን መጦሪያ ቤት ውስጥ አርብ ዕለት በደረሰው ጥቃት ከተገደሉ አስራ ስድስት ሰዎች መካከል ስድስት ኢትዮጵያውያን እንደሚገኙበት ካቶሊክ ሄራልድ የተሰኘው ድረገጽ የተረፉ ሰዎችን ዋቢ አድርጎ ዘገበ። በአሁኑ ሰዓት ግሪክ የሚገኙ ስደተኞችን ጀርመን ወደ ሀገሯ መጥተው ተገን እንዲጠይቁ እንደማትፈቅድ የጀርመን የሀገር ውስጥ አስተዳደር ሚኒስትር ቶማስ ቴሚሴር አስታወቁ። የሶሪያ የመንግስት ተቋሚ አማጽያን የኢራቅ ድንበር አቅራቢያ የሚገኝና ራሱን እስላማዊ መንግስት ሲል በሚጠራው ቡድን ቁጥጥር ስር የነበረ ቦታን ከእጃቸው ማስገባታቸው ተገለጸ። ዜናው የእስካሁኑ ነበር።